ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ቁጭ ብላለች። ሰላም እንደምናመሻችሁ። ሴት ኤርትራውያን ስደተኞች በሊቢያ በኩል ወደ አውሮፓ ጉዞ ከመጀመራቸው በፊት የእርግዝና መከላከያ መውሰድ መጀመራቸውን ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አስታወቀ። ስደተኞችና ፍልሰተኞቹ ለመኖሪያ የሚያስፈልጉ መሰረታዊ የፍሳሽ ማስወገጃ በሌለበት በቂ የሕክምና አገልግሎት ባልተሟላበት አየር እንደ ልብ በማይገባበት በአንድ ጣራ ስር ተፋፍነውና ተጨናንቀው እየኖሩ እንደሚገኙ ገልጸዋል። ጋዜጠኛ ጆሴፊን መካና በሊቢያ ስለሚገኘው የስደተኞች ማቆያ ጣቢያ ከተሰጠው ጋዜጣዊ መግለጫ የተናገረችውን ቀንጭበን ያስደመጥናችሁ። በሌላ ዘገባ ደግሞ በአዲስ አበባ ከተማ ቆሼ ተብሎ በሚጠራው ቦታ ከደረሰው የመደርመስ አደጋ የተረፉ ቤተሰቦች አንዳንዶቹ ተገቢው እርዳታ አልተደረገልንም፣ ወሬውን እንጂ በተግባር ያየነው ነገር የለም ሲሉ አማረሩ።

ቆሻሻ ምን ያህል ክፉ መሆኑን ያው በቅርቡ ቆሼ ሰፈር እየተባለ በሚጠራው ወገኖቻችን ህይወታቸው አጥተዋል። ምን ያህል መጥፎ መሆኑን አይተናል በአይናችንና በጣም አዝኛለሁ። ድምፃዊት ማህሌት ወልደ ጎርጊስና ያስደመጥ ናችሁ ዘገባ ይዘናል። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ አጠር ያሉ ዓለም አቀፍ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። የመጀመሪያው ዜናችን ወደ ሶማሊያ ያመራል። ሶማሊያ ዋና ከተማ መቋዲሾ ውስጥ በሚገኝ አንድ ካፌ አጠገብ መኪና ላይ የተጠመደ ቦምብ ዛሬ ረቡዕ ጠዋት ፈንድቶ ቢያንስ ሰባት ሰዎች መሞታቸው ተገለጸ። የአይን ምስክሮችና ባለስልጣናት በሰጡት ቃል ፈንጂ የተሞላቸዋ መኪና አዲስ በተከፈተው የአገር ውስጥ ደህንነት፣ የወጣቶችና የስፖርት ሚኒስቴሮች መኖሪያ ሰፈር በሆነው አካባቢ እንድትቆም ሆን ተብሎ የተደረገ መሆኑ ተገልጿል። የሞቃዲሾ አስተዳደር ቃል አቀባይ አብዲ ፈታህ አማር ሀላኔ የጥቃቱን መድረስ አረጋግጠዋል። አዎ፣ ሰባት ሰዎች ሞተዋል። የቆሰሉት ደግሞ ወደ ሌላ አካባቢ ተወስደዋል። ሰዎቹ ለዚህ ጥቃት የተዳረጉት ካፌ ውስጥ በመጸዳዳት ላይ ሳሉ ነው ብለዋል። በደረሰው አደጋ ማዘናቸውንም የገለጹት ቃል አቀባዩ አክለው መንግስት፣ የጥቃቱ መነሻና አላማ እየመረመረ መሆኑን አስታውቋል። በፍንዳታው የአካባቢው ህንጻዎች መናዳቸውንም የአይን ምስክሮች ገልጸዋል። አህመድ ያንዮ አንዱ የአይን እማኝ ናቸው። ፍንዳታው ሲደርስ ውስጥ ነበርን። ደንግጠን ስንወጣ አንዲት መኪና በእሳት እየጋየች አየን ሲሉ ተናግረዋል። ተጠርጣሪዎቹ በመኪና ወዲያውኑ አምልጠዋል ሲሉ ባለስልጣናቱ አስታውቀዋል። ለጥቃቱ ኃላፊነቱን የወሰደ ወገን የለም። ዳሩ ግን ቃል አቀባዩ ይህን የመሰሉ ጥቃት አልቃይዳ ይህን በመሰለ ጥቃት በማድረስ ይታወቃል። ወደ ዩናይትድ ስቴትስ ነው የምንመልሳችሁ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዛሬው ቀን የዮርዳኖስን ንጉስ አብደላህን በ ዋይት ሀውስ ተቀብለው ያነጋግራሉ። ከዋና ዋናዎቹ የመነጋገሪያ አጀንዳዎቻቸው መካከልም ሶሪያ ውስጥ ኬሚካል ጦር መሳሪያ ያደረሰው ጉዳትና የፍልስጤማውያን የእስራኤል የሰላም ውይይት የሚቀጥልበት ሁኔታ የሚሉት ይገኝበታል። የዮርዳኖሱ ንጉስና አዲሱ የዩናይትድ ስቴትስ ፕሬዚዳንት ባለፈው የካቲት ወር እዚህ ዋሽንግተን ውስጥ በተካሄደ የማለዳ ጸሎት፣ የቁርስ ስነ ስርአት ላይ ለአጭር ጊዜ መገናኘታቸው ይታወሳል። የአሁኑ ግንኙነታቸው ካለፈው የበለጠ ፍሬያማ እንደሚሆንም ይጠበቃል። በሌላ በኩል ደግሞ በዩናይትድ ስቴትስ የሚደገፈው ጣምራ ኃይል የእስላማዊ ኃይሉ እንደ ዋና ከተማ አድርጎ የያዛትን ራቃ ከተማ ለመልቀቅ የመጨረሻ ያለውን ጥቃት ለማካሄድ እየተዘጋጀ መሆኑ ተሰማ። ተዋጊ ኃይሉ ነውጠኛውን ቡድን በአካባቢው ካለው ግድብ ጨርሶ ለማስለቀቅ በቀጣይነት እየተካሄደ ያለ ውጊያ መኖሩንም አስታውቋል። አድማጮች፣ ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገዘር ወደ መጀመሪያው ቀዳሚ ዘገባችን ነው የምናልፈው። ሴት ኤርትራውያን ስደተኞች በሊቢያ በኩል ወደ አውሮፓ ጉዞ ከመጀመራቸው በፊት የእርግዝና መከላከያ መውሰድ መጀመራቸውን ዓለም አቀፉ ድንበር የለሽ የሀኪሞች ቡድን ወይም በምህጻረ ቃል ኤምኤስኤፍ አስታወቀ። ስደተኞቹ ከተደጋጋሚ የመደፈር አደጋ እንደማያመልጡ አስቀድመው ያውቃሉ። ላልተፈለገ እርግዝና እንዳይዳረጉ በማሰብ ነው የወሊድ መቆጣጠሪያ እንክብካቤ የሚወስዱት ። ስደተኞቹ በህገወጥ አዘዋዋሪዎች እጅግ አስቸጋሪ በሆነ መንገድ የሚደርስባቸውን ሁኔታ በዘረዘረው የጋዜጣ መግለጫ ላይ ጋዜጠኛ ጆሴፊን ማካየን ተገኝታ ከቪኦኤ ባልደረባችን ኪም ሊዩስ ጋር ቃለ መጠየቅ አድርገው ነበር። መስታወት አደራጋው ቃለ መጠየቁን እንደሚከተለው ታቀርበዋለች። በሊቢያ የሚገኘው የድንበር የለሽ የሀኪሞች ቡድን ስራ አስኪያጅ አርጃን ሄሄንካምፕ ሮም በተካሄደው ጉባኤ በሊቢያ ድንበሮች የሚገቡት ህገወጥ የስደተኞች ቁጥር መጨመሩን እና ችግሮቹም እየተባባሱ መምጣታቸውን ገለጹ። ወደ ሊቢያ በስደት የሚገቡትና አርባ በመቶ የሚሆኑት ስደተኞች አውሮፓ ለመድረስ አደገኛ የሆነውን የሜዲትራኒያንን ባህር በትናንሽ ጀልባዎች ማቋረጥ አማራጭ የሌለው ብቸኛው መንገዳቸው እንደሆነም ገልጸዋል። ባልደረባችን ኪም ሉዊስ በጋዜጣዊ መግለጫ ላይ ተገኝታ ከነበረችው ከጆሴፊን ማኬና ጋር ያደረገችውን ቃለ ምልልስ እናሰማችኋለን። በሊቢያ የፍልሰተኞችና ስደተኞች በእስር የማቆያ ጣቢያ ውስጥ መግባት መውጣት የተፈቀደላቸው በጣም ጥቂት የሆኑ የሕክምና ባለሙያዎችና የመንግስት ሰራተኞች ናቸው። የሚያስፈልጋቸውን ምግብ፣ አልባሳት፣ የሕክምናና የመለያ መታወቂያ ወረቀት እንዲያገኙ የሚጥሩትም እነሱ ናቸው። የድንበር የለሽ የሐኪሞች ቡድን ስራ አስኪያጅ አርጃን ሄሄን ካምፕ እንደገለጹት በአሁኑ ጊዜ ያለመንግስት ተቆጣጣሪነት ቁጥራቸው ከፍተኛ የሆኑ ወታደሮች ናቸው በእስር የማቆያ ጣቢያውን በመጠበቅ ላይ የሚገኙት። ስደተኞችና ፍልሰተኞቹ ለመኖሪያ የሚያስፈልጉ መሰረታዊ የፍሳሽ ማስወገጃ በሌለበት በቂ የሕክምና አገልግሎት ባልተሟላበት አየር እንደ ልብ በማይገባበት በአንድ ጣራ ስር ተፋፍነውና ተጨናንቀው እየኖሩ እንደሚገኙ ገልጸዋል። በርካታ ስደተኞች ከሰሃራ በታች ከሚገኙ የአፍሪካ ሀገራት የፈለሱ ናቸው የሚለው ላይስ ምን አይነት አስተያየት አላቸው? የድንበር የለሽ የሐኪሞች ቡድን በዚህ ጉዳይ ላይ ግልጽ የሆነ መረጃ የላቸውም። ወደ እስር የማቆያ ጣቢያው ውስጥ መዝለቅ የቻሉትም በወታደሮቹ ፈቃድ ነው። ከናይጄሪያ እንዲሁም ከሳህራ በታች ሀገሮች ውስጥ ከኤርትራ ቁጥራቸው ከፍተኛ የሆኑ ስደተኞች በደቡባዊው የሊቢያ ድንበር ይገባሉ። ለበርካታ ዓመታት በሀገሪቱ በሰላም ይኖሩ የነበሩ ያለምንም ጥፋት ከመንገድ ላይ ተይዘው ከጋዳፊ አስተዳደር ጊዜ ጀምሮ ሊሆን ይችላል እስካሁን በወታደራዊ ጥበቃ ውስጥ በቅጣትና በእስር ላይ የሚገኙ ሰዎች በጣቢያ ውስጥ መኖራቸው በጣም እንዳስገረማቸውን የተናገሩት ይህ ደግሞ በሊቢያ የሚገኙ የስደተኞችን አስከፊ ህይወት በግልጽ የሚያሳይ ይመስለኛል። የድንበር የለሽ የሐኪሞች ቡድን ስራ አስኪያጅ አርጃን ሄካምፕ በመግለጫው ላይ ሊቢያና ጣሊያን ስደተኞችን በተመለከተ የደረሱበት ስምምነት በወረቀት ላይ ብቻ ሰፍሮ የተቀመጠ እና ከተግባር የራቀ በማለት ገልጾታል። ምን ለማለት ፈልጎ ነው? በእርግጥ ሊቢያና ጣሊያን አንድ ስምምነት ላይ ደርሰዋል። ይህም የአውሮፓ ህብረት የስደተኛ ቁጥርን ለመቀነስ ለሚደረገው ጥረት ለባህር ጠባቂያኑ፣ እንዲሁም በአጠቃላይ የሚያስፈልጋቸውን እርዳታ ለማግኘት ነው። የባህር ጠባቂያኑ ብዙዎቹ እውነተኛና ትክክለኛ እንደሆኑት ሁሉ አንዳንዶቹ የድንበር ጠባቂዎች ከህገወጥ ስደተኛ አዘዋዋሪዎች ጋር በጥቅም በመተሳሰር ይሰራሉ። በአጠቃላይ ሊቢያ ምንም አይነት የመንግስት ቁጥጥር የሌለበት ቦታ መሆኑና የህገ ወጥ ስደተኛ ችግሮችን በቀላሉ እንዳይቀጥል ማድረግ እንደማይቻል ለማስረዳት ሞክረዋል። በጉባኤው መፍትሄዎች ተብለው የተቀመጡት ምን ምን ናቸው? Well, he said the solution was very difficult. He said it's very easy to identify the problem and the extent of the problem. He spoke about how upset he was seeing how scared and terrified people are living in these detention centers. መፍትሄው ከባድ ነው። ግልጽ ችግሩን ማስቀመጥና ችግሩን ለመቆጣጠር ያልተቻለበትንም ምክንያት ማወቅ የመጀመሪያው ነው መሆን ያለበት። በእስር ጣቢያ ውስጥ የሚገኙት ስደተኞች ህይወት በጣም አስፈሪና ዘግናኝ እንደሆነን የገለጹት ሰዎችን ከባህር ላይ ይዞ ወደ መጡበት መመለስ ብቻ መፍትሄ እንዳልሆነና በደቡብ ሊቢያ የሚታየውን ችግር ከመሰረቱ ለማስቆም ከባድ መሆኑን የሊቢያ ድንበሮች ለአመታት ለስደተኞችና ፍልሰተኞች እንደ መሸጋገሪያ የሚያገለግሉ መስመሮች መሆናቸው አሳሳቢ እንደሆነም ይናገራሉ። የሊቢያ መንግስትም የድንበር ጥበቃውን እንደሚያጠናክር ቃል ቢገባም የድንበር የለሽ ሐኪሞች ቡድን ግን ይህ ቃል ይፈጸማል የሚል እምነት እንደሌላቸው አስረግጠው ተናግረዋል። አርጃን ሄን ካምፕ አክለውም ሊቢያ በእግርና በመኪና ከሚገቡት ውስጥ አብዛኛውን ቁጥር የሚይዙት ሴት ስደተኞች እንደሆኑና በአደገኛው ጉዞ የሚገጥማቸውን እያንዳንዷን የጾታ ጥቃት እያወቁ ፊት ለፊት መጋፈጥ መቀጠላቸውን ገልጸዋል። በአዲስ አበባ ቆሼ ተብሎ በሚጠራ ቦታ ከደረሰው የመደርመስ አደጋ የተረፉ ቤተሰቦች አንዳንዶቹ ተገቢው እርዳታ አልተደረገልንም፣ ወሬውን እንጂ በተግባር ያየነው ነገር የለም ሲሉ አማረሩ። እንዳውም ከድንኳን ወጥታችሁ ቤት ተከራይታችሁ ግቡ ተብለናል ብለዋል። በሌላ በኩል የአዲስ አበባ ከተማ አስተዳደር በአደጋው ጉዳት ለደረሰባቸው ነዋሪዎች በነፋስ ስልክ ላፍቶና ኮልፌ ቀራኒዮ ክፍለ ከተማ ውስጥ በ24 ሚሊዮን ብር ወጪ የተሰሩ የ110 የመኖሪያ ቤቶች ለተጎጂዎች ማስረከቡን በሀገር ውስጥ መገናኛ ብዙኃን ይፋ አድርጓል። በዚህ ቦታ በአደጋ ቤታቸውን ካጡት መካከል ሕጋዊ የቤት ካርታ የነበራቸው ተከራይተው ይኖሩ የነበሩና በእንግድነት ሄደው አደጋ ከደረሰባቸው መካከል በአጠቃላይ አምስት ሰዎች አነጋግረን ዘገባ አጠናቅረናል። ጽዮን ግርማናት ዘገባውን ያሰናዳችው፣ ወደዚያው እንለፍ። በአዲስ አበባ ከተማ በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ እየተባለ በሚጠራው አካባቢ መጋቢት ሁለት ቀን ሁለት ሺ ዘጠኝ ዓመተ ምሕረት በደረሰው ምክንያቱ ባልታወቀ የቆሻሻ ክምር የመደርመስ አደጋ ቤተሰቦቻቸውን ያጡና ከቤት ንብረታቸው የተፈናቀሉት ለ24 ቀናት በድንኳን ውስጥና በመጠለያ እንደሚገኙ ለአሜሪካ ድምጽ ተናገሩ። የአሜሪካ ድምጽ ካነጋገራቸው ተጎጂዎች መካከል በመገናኛ ብዙሃን ለቆሼ አካባቢ ተጎጂዎች ቤት ተሰጣቸው ሲባል መስማታቸውን ገልጸው ምናልባት ቀደም ሲል የጨረቃ ቤት እየተባለ የሚጠራና በመጠለያ ውስጥ ቆሻሻው አካባቢ ይገኙ ለነበሩ ሰዎች ተሰጥቷቸው ሊሆን እንደሚችል ገልጸው ካርታ ኖሯቸው በማህበር ቤት ሰርተው ይኖሩ ለነበሩና ለተከራዮች ግን ቃል መገባቱን እንጂ እስካሁን ምንም የደረሳቸው የተጨበጠ ነገር እንደሌለ ይናገራሉ። ከልጅነቱ ጀምሮ የአካባቢው ነዋሪ የነበረና በነፍስ አድንና በአስክሬን ቁፋሮ ስራ ውስጥ ሲሳተፍ የነበረ ወጣት አባይ ጀንበሩ አሁን ስላለ ሁኔታ ሲገልጽ ቤተሰቦቻቸውንና ቤት ንብረታቸውን ካጡት በተጨማሪ ለአደጋ ሊጋለጡ ይችላሉ በሚል ስጋት ከቤታቸው እንዲወጡ የተደረጉትን ሰዎች ጨምሮ በአንድ ላይ በድንኳን ውስጥና ሰው ጋር ተጠግተው እንደሚገኙ ይናገራል። አሁን አንድ ሳምንት ሆናቸው ከወጡ። እንኳን ከራሳቸው ኪስ የከፈሉት እስካሁን መጥቶ እንዲኖ እንዲኖም ያለው ያለ ሰው የለም። ሰው አንድ ሁለት ሰው ምናምን ነው። ከአንድ ማህበር የሚሰል ከተባለው ማህበር አንድ ሁለት ሰው ምናምን ቤቱ አልወጣም ብሎ የቀረው የቤት ኪራይ አመት ይከፈላል ተብሎ ነበረ። ምንም የተቀየረ ነገር የለም። እስካሁን ምንም አምስት ሳንቲም እንኳ አልሰጠም። ሁሉም ከፍሎ የሚኖረው በራሱ ብር ነው። የቤት ኪራይ ራሱ ጠፍቶ አንድ ክፍል ቤት ሁለት ሺ አምስት መቶ ሶስት ሺ ብር እየከፈለ ነው ሰው እየኖር ያለው ያ ማለት ከዚህ ቤት የሚበላው አከራይቶ የሚሰራ የነበረው ሰው ነው። በክራይ ብር ነበረ ቀለብ እንኳን የሚችል የነበረው አሁን ግን ያለውን ብር ለኪራይ የሚከፍል ከሆነ ቀለብ ራስ ኬት ኬት አምት ይሆናል። ሀዘንተኞችም ያው የተባሉትም ድንኳኑ የነበሩትም ድንኳኑ ተነስቷል። የሟቸው ቤተሰቦች እንኳን ያው መጀመሪያ መሬት ተሰጧቸው መሬታቸው ምናም ተሸንሽኖ ምናምን አይተዋል። ሙሉ ቤተሰብ ንብረትና ቤት ያጡት ማለት ነው። ነዋሪው ደግሞ እዛ አካባቢ የማህበር ቤቶች ደግሞ ነዋሪው ደግሞ ምንም አዲስ ነገር የለም። ሌላው አቶ አብዱ ሙደሲር መሐመድ አሁንም መጠለያ ውስጥ እንደሚገኙ ይናገራሉ። ተጎጂ አካሎች እኛ ንብረታችን፣ ልጆቻችን፣ ምናችን ያለቀው እኛ ነን ግን አሁን ተሰጠኝ የሚባሉ ቆሼ የሚባሉ በላይ ላይ እየሰሩ ነበሩ። ማንኛውም ነገር ክንም የነሱ ተደረገ፣ በቃ እኛ ወደ ኋላ ቀረ። የዘገየበት ምክንያት እናቆ ነገር የለም። ተጎጂ መሆናችሁን እዛ ጋር ቤት እንደነበራችሁ ካርታ እንደነበራችሁ አስመዝግባችኋል? ያስመዝግበናል ነው ቃል የተገባላችሁ። ነገር ሳለ በእርግጥ ይሆናችኋል የሚል ቦታ ወስቶ አሳይቶናል። ይሄን ቦታ ነው የሚሆነን ብለን መርጠናል። ያው በቆርቆሮ ታጦ ዝም ብሎ ቁጭ ብለዋል። እስካሁን እናንተ ናችሁ የምትሰሩት ወይስ ተሰርቶ ነው የሚሰጣችሁ የተባላችሁት? እኛ ምርጫችን እንደ ማህበሩ ካታለን ሰዎች ራሳችን ባለሙያንን ራሳችን የሰራ ነው ከዚህ ምኛምን እኛ ራሳችን ሰራለን የምል። መንግስት ይስራ ወይስ እናንተ ሰራላችሁ ምርጫ ብሎ ጠይቆናል። ራሳችን እንሰራለን የምን ምላሽ ደብዳቤ ጽፈን ነበረ። እንዲያው ምላሽ አላገኘንም። ስንት ጊዜ ሆና ሰጣችሁ ደብዳቤ ከጻፋችሁ ሳምንቱ አስራ አምስት ቀን ይሆናል። ቤቱ እስኪሰራ የት ነው የምትሆኑት? አሁን እስካሁን እኔ በድንኳን ነው ያለ ነው። ከዚህ በኋላስ ቤቱ እስኪሰራ ምንድነው፣ የት ነው የምትሆኑት? ክራይ ይሰጣቸዋል የሚል ተስፋ ተሰጥቶናል። እስካሁን አልደረሰን። በክራይ ቤት ወጥታችሁ ትቀመጣላችሁ የሚል ነበር። ክራዩ አልደረሰን። ድንኳን ውስጥ ስትቀመጡ እንደው ምግብ የሚበላ የሚጠጣ ይመጣላችኋል? እስካሁን ኢትዮጵያ ህዝብ እየተረባረበ ነው ምግብን ያመጣሉ ወደ ዳም ያመጡ ነበር። በአሁኑ ሰዓት ሶስት ቀን ይሆና የተቋረጠ መሰለኝ፣ ግን እየተወሰነ ግን ህዝቡ ነው አብዛኛው የሚረባረበ። አደጋው በደረሰ ሰሞን ሮጦ በመውጣቱ ከአደጋው ያመለጠ ዩኤል ባየ የተባለን ታዳጊ አነጋግረን ነበር። ከጓደኛዬ ጋር እየተጫወኩ የሆነ ኤዩኤልን ስናነጋግረው ይገኝ የነበረው ሆስፒታል ውስጥ ሲሆን ከሆስፒታል ከወጣ በኋላ ወዴት እንደተወሰደ ጠይቀናል። በወቅቱ ስታስታምመው የነበረችው አክስቱ ስትሆን፣ ዛሬ አባቱን አቶ ባየ ማሬን አግኝተነዋል። ው እንረዳቸዋለን፣ እናግዛቸዋለን ብለው ነበር። እንግዲህ እስካሁን ምንም ነገር የለም። ለተከራይ ምንድን ነው ይሰጣል የተባለው ኮንዶሚኒየም ብለው ነበር። ያው እንግዲህ አስር ዘጠና የምትባል ኮንዶሚኒየም አልቤት የምትይኝ ቤት እሷን ብለው ነበር። እስካሁን እንግዲህ ምንም የምትል ነገር የለም። ገንዘብ ሳልተሰጣችሁ? አዎ። ያገኘኸው ግን በገንዘብ ያገኘኸው እርዳታ አለ? እስካሁን እስካሁን ከአንድ ሰው ከእንግሊዝ አስር ሺህ ብር ልኮልኛል አካውንት። ሌላ ነገር ያገኘኸው የለም? ሌላ ነገር የለም። ለቀብር ስለ ምናምን ተብሎ የተሰጠ ነገር አለ? ለቀብር ብሎ የተሰጠ አለ። ግን ያው አስር ሰጥተውኛል። ሌላውን ግን ሌላ ጊዜ እንሰጣለን ብለው፣ አስር አስር ነበር የተባለው። ሌላ ጊዜ እንሰጣለን ብለው እስካሁን አልሰጡኝም። እንግዲህ ሌላውን እንዴት እንደሚሆን አላውቅም። እና እየልን አሁን ይዘህ የምትገኘው የት ነው? አሁን የጓደኞች ቤት ነው። ጎረቤት ዛው አቶ ባየ ባለቤቱን አንድ ልጁንና የሚያሳድገውን ልጅ ጨምሮ ሶስት ልጆች እንዳጣ አሁን ከሁሉ በላይ የልጁ ነገር እንደሚያሳስበው ገልጾልናል። በዚህ ቦታ ህጋዊ ካርታ ኖሯቸው ቤት የነበራቸው ተከራይተው ይኖሩ የነበሩና እንዲሁም ከሌላ ቦታ ተፈናቅለው በጊዜያዊ መጠለያ በተጨማሪም ሸራ ወጥረው በአካባቢው ላይ ይኖሩ የነበሩ ሰዎች ይገኙበታል። የአሜሪካ ድምፅ ካነጋገራቸው ነዋሪዎች መካከል አሁን ስላሉበት ሁኔታ ሲናገሩ ለተወሰኑት ቤት ተሰጥቷቸዋል፣ ገንዘብም አግኝተዋል ሲባል መስማታቸውን ገልጸዋል። በተለይ የማህበር ቤት የነበራቸው ከአንድ ቤት ከሰባት በላይ ቤተሰብ ያጡትን ጨምሮ ግን አሁንም በአንድ ላይ ተሰብስበው ቤተሰብ ያላቸው ቤተሰቦቻቸው ጋር ተጠግተው እንደሚገኙ ገልጸው በዚህ ሁኔታ የተገባውን ቃል በተስፋ እየተጠባበቁ መሆናቸውን ተናግረዋል። ስለዚህ ሁኔታ ለመጠየቅ ወደ አዲስ አበባ ከተማ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ጋር ተደጋጋሚ የስልክ ጥሪ ሙከራ አድርገን አልተሳካልንም። ነገር ግን የአዲስ አበባ ከተማ አስተዳደር ከአንድ ሳምንት በፊት በ24 ሚሊዮን ብር ወጪ የተሰሩ 110 ቤቶችን ለተጎጂዎች ማስረከቡ በሀገር ውስጥ ብዙሃን መገናኛ ተዘግቧል። በተጨማሪም በዚህ ቦታ በደረሰው አደጋ ተጎጂ የሆኑ ሰዎችን በቋሚነት ለማቋቋም ዝርዝር ማዕቀፍ ተዘጋጅቶ ስራ መጀመሩን አስታውቆ ነበር። ይህንን ዝርዝር ማዕቀፍም በይፋ ለሀገር ውስጥ መገናኛ አስታውቋል። እኛም ሁኔታውን ተከታትለን ዘገባ ለማቅረብ ጥረት እናደርጋለን። በመቀሌ ከተማ ደግሞ ድምፃዊት ማህሌት ወልደ ጊዮርጊስ ነዋሪዎችን በማስተባበር ከተማውን በማጽዳት ላይ ትገኛለች። በጉልበትና በሀሳብ ያገዟትን የከተማዋን ወጣቶች ደጋግማ እያመሰገነች ነው። ግርማይ ገብሩ ተጨማሪ ዘገባ አለው። እንግዲህ ዛሬ ጋቤና ውስጥ ያሳፈርናት ድምፃዊት ማህሌት ወልደ ጊዮርጊስ ናት። ማህሌት ወደ መቀለ ከተማ በመምጣት ዛሬ ከመቀለ ከተማ ወጣቶች ጋር በመሆን ከተማዋን እናጽዳት የሚል አንድ ዘመቻ ጀምራለች። እንዲሁም ችግኞችንም ተክላለች። እስኪ ማህሌት ሀሳቡ እንዴት መጣለሽ? መነሻ ይኖረው ይሆናል፣ እስኪ ንገርኝ። ስለዚህ አጫዎች ነው። አመሰግናለሁ። በጣም ተወልጃ ያደኩት መቀሌ ነው። አንደኛ ለሕዝብም ማመስገን አለብኝ። እንዲሁም ጠቅላላ የኢትዮጵያ ሕዝብ ለዚህ ላደረሰኝ የኢትዮጵያ ሕዝብ በጣም አመሰግናለሁ። ቆሻሻ ምን ያህል ክፉ መሆኑን ያው በቅርቡ ቆሼ ሰፈር እየተባለ በሚጠራው ወገኖቻችን ሕይወታቸው አጥተዋል። ምን ያህል መጥፎ መሆኑን አይተናል በአይናችንና፣ በጣም አዝኛለሁ እና እኔ ወደዚህ የመጣሁት በየቦታው እንደዚሁም ወጣቶች ከተማችን እንድናጸዳ ንጹህ ከተማ ለራሳችን ነው የምንገለገልበት፣ ልጆቻችን ነው የሚማሩበት። ጥሩ ከተማ ንጹህ ከተማ ካለ ጥሩ ወጣት አለ ማለት ነው። ወጣቶች ባልተፈለገ ቦታዎች ከሚውሉ ለአካባቢ ውበት የሚባል አትክልቶችን በመትከል ጥሩ ስራ በመስራት ቢያሳልፉት አርአያለን ብዬ ነው። ድምፃዊት ማህሌት መቀለ ከተማ ውስጥ ካሉት ወጣቶች ጋር በመሆን በተለይ ደግሞ በጽዳት ላይ ከዘመቱት ወጣቶች እነሱ የሚለብሱትን ልብስና ጫማውን ላድርገሽ ከነሱ ጋር ጎንበስ ብለሽ የመቀለ ከተማ ከንቲባ ባሉበትም ጽዳቱን ስሰሩ ነበረና በተለይ ጽዳት ላይ የተሳተፉ ሰዎች ምን ያህል ፈታኝና ከባድ መሆኑን አስተውለሸዋል? በጣም ከባድ ነው። ቆሻሻ ጀመር ቆሻሻ ነው። በጣም ከባድ ነው ግን ግን ምንድን ነው ማድረግ ያለብን የያዝ ነው ቆሻሻ? ዝም ብለን በየቦታ እየጣልን አይደለም መሄድ ያለብን። ቆሻሻ ወደ አንድ ቦታ ወደ የቆሻሻ ማጠራቀሚያ ቦታዎች ሰብሰብ አድርገን ብናስቀምጠው ቆሻሻ የሚያነሱት ደግሞ በስነ ስርዓት ያነሱታል። ይቀላቸዋል፣ ለማንሳት ለማንሳትም ይቀላል። እና ቅድሚ ያየው ተዛጋውን ስንጠል ፌስታሉም፣ ፍሳሽ ቆሻሻም ሁሉም በየበሩ የሆነ በጣም ጥሩ ያልሆነ ነገር ነው። ሲጀመር መጀመሪያ ለራሳቸውን የሚጎዳ እዛ ቤት እዛ አካባቢ ያሉ ሰዎች ናቸው ተጠቃሚዎች ቤታቸው በራቸው ሲያጸዱ ጤነኛ ይሆናሉ። ከዛ በኋላ ደግሞ ንጹህ አካባቢ ይኖራቸዋል። እና መጀመሪያ ራሳችን የምንጥለው በጣም የምንጥላቸው ቆሻሻ እቃዎች ቦታ መርጠን ማጠራቀሚያ ቦታ ላይ ብንጥል ጥሩ ነው። ከተማችን እናጽዳ ነው ምለ መቀለ ከተማ ውስጥ በተለምዶ የምናውቀው አካባቢ አለ። ማህሌትም ተወልዳ ያደገችበት አካባቢ የኢትዮጵያ ንግድ ባንክ ሮማናት ቅርንጫፍ አካባቢ ችግኝ ተክለሻል። አሁን ያንን የተከልሽው ችግኝ ተመልሰሽ መጥተሽ ውሃ እንደምታጠጪው ነው የማምነው። እንግዲህ በጣም እርግጥ ነው። አሁን ችግራችን ምንድን ነው? ችግኞችን እንተክላለን፣ ግን ተመልሰን ውሃ እናጠጣም፣ አንከባከብም፣ አናጥርምና እስኪ እኔ ያው የመቀሌ ወጣቶች ማህበሩም አሉ ያው ቃል ገብተዋል። ግን ያው እኔም በመጣው ጊዜ እንከባከበዋለሁ። በማሌት ስም እናጥረዋለን፣ አካባቢውን እንከባከበዋለን ብለዋል። ግን አንቺ ደግሞ ስትመጪ፣ እኔም በመጣሁ አየዋለሁ፣ እኔም ዋ ማጠጣለሁ። አሁን እንዴት አየሽው? መቀለ ከተማውን ስትመጪ እንዴት ነው ሙቀቱ? አዳዲስ ህንጻዎች ይሰራሉ፣ ግን አዳዲስ አትክልቶች ግን አይቻላቅም እንዳልኩ ቅድም እና ጥሩ ነገር አትክልት ተከል ጥሩ ነው። ለአንድ ከተማ ጌጥ ነው፣ ውበት ነው። እነኝ እንደዚህ አይነት የጽዳት ዘመቻ፣ ችግኞችን መትከል ወደ ሌሎች ከተሞች በቅርቡ ሀሳብ አለሽ ካለሽ ማለት ነው? ወይስ ወደ መቀሌ መጥተሽ በዛው አይ በዚህ በተወለድኩበት ጀመርኩኝ እንጂ መላው የኢትዮጵያ ሕዝብ ለዚህ ላደረሰኝ በየክልሎቹ እንደዚሁ ወጣቶቹ ዝግጁ ከሆኑ እኔ በጣም ዝግጁ ነኝ። ሀሳቧ አለኝ በተለያዩ ክልሎች እየሄድኩኝ ለማጽዳት አካባቢ። ወጣቶች አሁን እየሰሙሽ ነው። በተለያዩ ከተሞች እንግዲህ ጥሪ ካቀረቡልሽ ወዲያውኑ ሄደሽ ማጽዳትና ችግኞችን መትከል ነው። በጣም ዝግጁ ነኝ እኔ፣ ደስ ይለኛል። ድምፃዊት ማህሌት ወልደ ጊዮርጊስ፣ በጣም ነው የማመሰግንሽ። ይህንን ስራ እንግዲህ እንደምትቀጥይበት እንተማምናለን። ማህሌትን በጣም ነው የማመሰግነው። እኔም በጣም የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዘገባችን ነው የምናመራው። በዩናይትድ ስቴትስ ከፍተኛ ቁጥር ያላቸው ስደተኞችና ፍልሰተኞች የሚኖሩት በምዕራባዊዋ ካሊፎርኒያ ግዛት ነው። በግዛቷ ከሚኖሩት መጤዎች መካከል አንድ አራተኛው ሕጋዊ ፍቃድ የሌላቸው ናቸው። ፕሬዚዳንት ትራምፕ ወደ አሜሪካ የሚገቡ ሰዎችን በተመለከተ ያወጡት ትዕዛዝ በካሊፎርኒያ ህግ ተፈጻሚ አይደለም ትለናለች የአሜሪካ ድምጿ ኤልዛቤት ሊ። አደገኛ ወንጀል ያልፈጸሙ ሰዎች ወደ መጡበት ሀገር ተጠርንፈው እንዲመለሱ የተላለፈ ህግ የካሊፎርኒያ ግዛትን አይመለከትም። በግዛቷ መጤዎች ምንም እንኳን የመኖሪያ ፈቃድ ባይኖራቸውም የከፋ ወንጀል እስካልፈጸሙ ድረስ መብታቸው ይጠበቃል። ዝርዝሩን ሄኖክ ሰማእግዜር አቀርበዋል። የካሊፎርኒያ የኢሚግሬሽንና የደህንነት ሰራተኞች ግራ ተጋብተዋል። በአንድ ጎን በፌዴራሉ መንግስት የፕሬዚዳንት ዶናልድ ትራምፕን ትዕዛዝ ማስጠበቅ፣ በሌላ በኩል ደግሞ የካሊፎርኒያ ግዛትን ህግ በስራ ላይ መዋል። ሁለቱ ህጎች ተመሳሳይ ባለመሆናቸው ለውሳኔ መቸገራቸውን ይናገራሉ። አራት ሚሊየን ህዝብ የሚኖርባት የሎስ አንጀለስ ከተማ ግማሽ ሚሊየን ነዋሪዎቿ ሕጋዊ ፈቃድ የላቸው ሆዜ ኮቫሩቢያስ የኤልኤፒዲ ፖሊስ ናቸው። አዲስ የመጡት ሰዎች ፖሊስ ሲያዩ ይደነግጡ ነበር። አስረው ወደ ሀገራችን ይመልሱናል ሲሉም በስጋት መግቢያ ይጠፋቸዋል። ያው ያ ስጋት አሁንም ይታያል። አልፍሬድ ላብራዳ ወደ ዩናይትድ ስቴትስ የመጡት ያለ ህጋዊ ወረቀት ነው። ዛሬ በሎስ አንጀለስ ፖሊስ ሻምበል ናቸው። በልጅነቴ ወደዚህ ሀገር ስመጣ ቤተሰቤ ሕጋዊ የመኖሪያ ፈቃድ ስላልነበረው ሁልጊዜ ስጋት ላይ ነበርን። አሁን በሰዎች ዘንድ ያለውን ፍራቻ በአግባቡ አውቀዋለሁ። ላብራዳ የአሜሪካ ዜጋ ለመሆን የጦር ሰራዊቱን መቀላቀል ነበረባቸው። በአሁኑ ጊዜ ሕጋዊ የመኖሪያ ፈቃድ የሌላቸው ሰዎች፣ በተለይ በፕሬዚዳንት ትራምፕ ጥብቅ ፖሊሲዎች ስጋታቸው ተጠናክሯል ይላሉ። በመላ ሀገሪቱ ሌሎች አይነት ፍራቻዎችም ተስፋፍተዋል። በግልጽ የሚታይ ጉዳይ ነው። አንዳንድ ቤተሰቦች ልጆቻቸውንም ወደ ትምህርት ቤት መላክ አቁመዋል። ወንጀል የሰሩን ወደ ሀገራቸው ለመሸኘት ፕሬዝዳንት ትራምፕ ተግባራዊ ሊያደርጉት የሚያቅዱት አሰራርን በመስጋት አስቀድሞ በቤት ውስጥ የሚደርሱ ጥቃቶችን ለፖሊስ የሚጠቁሙ ሰዎች በአስር ከመቶ ቀንሷል። ወሲባዊ ጥቃት ደረሰብን ብለው የሚደውሉ ሰዎችም ቁጥር በ25 ከመቶ ነው ያሽቆለቆለው ሻምበላ አብራዳ ሁኔታውን ሲያስረዱ ጉዳዩ በጣም ያሳስበናል። የወንጀሉ ቁጥር ቀንሶ ይሆን ወይስ እኛው ራሳችን ኢሚግሬሽንና ደህንነት ቢሮ ደውለን የምናሳፍሳቸው የምሰላቸው በእውነቱ አናውቅም። የሎስ አንጀለስ የፖሊስ ኃይል ለኢሚግሬሽንና ደህንነት ባለስልጣናት ሰዎችን አሳልፎ አይሰጥም ይላሉ ሻምበል ብራዳ። ለዚህም ምክንያቱ ማህበረሰቡ በፖሊስ ባልደረቦች ሙሉ እምነት እንዲኖረው ታስቦ ነው። ወንጀል ተፈጽሞ ለፖሊስ ብንደውል ሰብስበው ከሀገር ያስወጡናል በሚል ማህበረሰቡ ከተጠራጠረን እና ለኢሚግሬሽን እና ደህንነት ሰራተኞች የምንወግን ከመሰላቸው ስልክ ወደ እኛ የሚደውል ሰው ጨርሶ አይኖርም። የዩናይትድ ስቴትስ የኢሚግሬሽን አገልግሎት መስሪያ ቤት ይህን የፖሊስ አቋም አይስማማበትም። የፖሊስ ባልደረቦች ከኢሚግሬሽን ባለስልጣናት ጎን ለጎን በአንድ ላይ ቆመው የህዝቡን አጠቃላይ ደህንነት ማስጠበቅ አለመቻላቸው የተሳሳተ አስተሳሰ አስተሳሰብ ነው ሲል መስሪያ ቤቱ በቅርቡ መግለጫ አውጥቷል። የካሊፎርኒያ ግዛት ህጋዊ የመኖሪያ ፈቃድ የሌላቸውን ሰዎች መብት የሚሰጠው ህግ የመተማመኛ አዋጅ ይባላል። ስቲቭ ኪያ የኦሬንጅ ወረዳ ፖሊስ አዛዥ ናቸው። የመተማመኛ አዋጅ በመሠረቱ የሚደነግገው በካሊፎርኒያ ግዛት ውስጥ የሚሰሩ የፖሊስ ባልደረቦች የከፋ ወንጀል የፈጸሙ ሰዎችን ካልሆ ሆነ በስተቀር ለኢሚግሬሽንና ደህንነት ሰራተኞች ሌሎችን አሳልፈው እንዳይሰጡ ነው። የሚኖሩበትንም ሆነ ታስረው የሚገኙበትን ስፍራ አንነግራቸው። ወግ አጥባቂዎች በሚኖሩበት የኦሬንጅ ወረዳ ፖሊስ ፕሬዚዳንት ትራምፕ ይህንን አሰራር የሚቀይር አቅጣጫ እንዲሰጡ ይፈልጋሉ። ህጉ ቢከለክልም ግን እንደ ሸሪፍ ወይም የፖሊስ አዛዥ ያሉ ፍላጎታቸው ለኢሚግሬሽንና ደህንነት መጠቆም ነው። ለአሁኑ ግን ከባድ ወንጀል ያልፈጸሙ ሰዎች በኦሬንጅ ወረዳ ፖሊስም ቢሆን መረጃቸው ለደህንነት ባለሥልጣናት ተላልፎ አይሰጥም። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረውም ሞክቤል ያበረው ነው። ሙዚቃ በመምረጥ ዲጄ ፋትሱ ስናስተናግዳችሁ ያመሸ ነው። ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ። On the lay, on the lay, on the lay